መጽሐፈ ነገሥት ቀዳማዊ ምዕራፍ ሁለት ዳዊትም የሚሞትበት ቀን ቀረበ፣ ልጁንም ሰሎሞንን እንዲህ ሲል አዘዘው። እኔ የምድሩን ሁሉ መንገድ እሄዳለሁ፣ በርታ፣ ሰውም ሁን። የምታደርገውንና የምትሄድበትን ሁሉ ታከናውን ዘንድ በሙሴ ሕግ እንደ ተጻፈ ሥርዓቱንና ትእዛዛቱን ፍርዱንና ምስክሩንም ትጠብቅ ዘንድ፣ በመንገዱም ትሄድ ዘንድ የአምላክህን የእግዚአብሔርን ትእዛዝ ጠብቅ ይኸውም ደግሞ እግዚአብሔር ስለ እኔ ልጆችህ መንገዳቸውን ቢጠብቁ በፊቴም በፍጹም ልባቸውና በፍጹም ነፍሳቸው በእውነት ቢሄዱ ከእስራኤል ዙፋን ሰው አይቈረጥብህም ብሎ የተናገረውን ቃል ያጸና ዘንድ ነው። አንተም ደግሞ የጽሩያ ልጅ ኢዮአብ ሁለቱን የእስራኤልን ጭፍራ አለቆች የኔር ልጅ አቤኔርን፣ የዮቴርንም ልጅ አሜሳይን ገድሎ በእኔ ላይ ያደረገውን ታውቃለህ። የሰልፉንም ደም በሰላም አፈሰሰ። በወገቡም ባለው ድግና በእግሩ ባለው ጫማ ንጹሕ ደም አኖረ። አንተም እንደ ጥበብህ አድርግ፣ ሽበቱንም በሰላም ወደ መቃብር አታውርደው። ከወንድምህ ከአቤሴሎም ፊት በሸሸሁ ጊዜ ቀርበውኛልና ለገለዓዳዊው ለቤርዜሊ ልጆች መልካም ቸርነት አድርግላቸው፣ በማዕድህም ከሚበሉት መካከል ይሁኑ። እኔም ወደ መሃናይም በሄድሁ ጊዜ ብርቱ እርግማን የረገመኝ የብራቂም አገር ሰው የብንያማዊው የጌራ ልጅ ሳሚ እነሆ በአንተ ዘንድ ነው። እርሱ ግን ዮርዳኖስን በተሻገርሁ ጊዜ ሊቀበለኝ ወረደ። እኔም በሰይፍ አልገድልህም ብዬ በእግዚአብሔር ምዬለታለሁ። አንተ ግን ጥበበኛ ሰው ነህና ያለ ቅጣት አትተወው፣ የምታደርግበትንም አንተ ታውቃለህ። ሽበቱንም ከደም ጋር ወደ መቃብር አውርድ። ዳዊትም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ተቀበረ። ዳዊትም በእስራኤል ላይ የነገሠው ዘመን አርባ ዓመት ነበረ። በኬብሮን ሰባ ዓመት ነገሠ፣ በኢየሩሳሌም ሠላሳ ዓመት ነገሠ። ሰሎሞንም በአባቱ በዳዊት ዙፋን ተቀመጠ፣ መንግሥቱም እጅግ ጸና። የአጊት ልጅ አዶንያስም ወደ ሰሎሞን እናት ወደ ቤርሳቤህ መጣ። እርሷም ወደ እኔ መምጣትህ በሰላም ነውን? አለች እርሱም በሰላም ነው አለ። ደግሞም ከአንቺ ጋር ጉዳይ አለኝ አለ። እርሷም ተናገር አለች። እርሱም መንግሥቱ ለእኔ እንደ ነበረ፣ እስራኤልም ሁሉ ንጉሥ እሆን ዘንድ ፊታቸውን ወደ እኔ አድርገው እንደ ነበረ አንቺ ታውቂያለሽ። ነገር ግን ከእግዚአብሔር ዘንድ ሆኖለታልና መንግሥቱ ከእኔ አልፎ ለወንድሜ ሆኖአል። አሁንም አንዲት ልመና እለምንሻለሁ አታሳፍሪኝ፣ አለ። እርሷም ተናገር አለችው። እርሱም አያሳፍርሽምና፣ ሱናማዪቱን አቢሳን ይድርልኝ ዘንድ ለንጉሡ ለሰለሞን እንድትነግሪው እለምንሻለሁ አለ። ቤርሳቤህም መልካም ነው፣ ስለ አንተ ለንጉሡ እነግረዋለሁ አለች። ቤርሳቤህም የአዶንያስን ነገር ትነግረው ዘንድ ወደ ንጉሥ ወደ ሰለሞን ገባች። ንጉሡም ሊቀበላት ተነሣ፣ ሳማትም፣ በዙፋኑም ተቀመጠ። ለንጉሡም እናት ወንበር አስመጣላት፣ በቀኙም ተቀመጠች። እርሷም፣ አንዲት ታናሽ ልመና እለምንሃለሁ፣ አታሳፍረኝ አለች። ንጉሡም እናቴ ሆይ አላሳፍርሽምና፣ ለምኛ አላት። እርሷም ሱናማዪቱ አቢሳ ለወንድምህ ለአዶንያስ ትዳርለት አለች። ንጉሡም ሰሎሞን ለእናቱ መልሶ ሱናማዪቱን አቢሳን ለአዶንያስ ለምን ትለምኛለሽ? ታላቅ ወንድሜ ነውና፣ መንግሥትን ደግሞ ለምኝለት። ካህኑም አብያታርና የጽሩያ ልጅ ኢዮአብ ደግሞ ከእርሱ ጋር ናቸው አላት። ንጉሡም ሰሎሞን አዶንያስ ይህን ቃል በሕይወቱ ላይ አለመናገሩ እንደሆነ እግዚአብሔር ይህን ያድርግብኝ፣ ይህንም ይጨምርብኝ። አሁንም ያጸናኝ፣ በአባቴም በዳዊት ዙፋን ላይ ያስቀመጠኝ፣ እንደ ተናገረውም ቤትን የሠራልኝ ሕያው እግዚአብሔርን ዛሬ አዶንያስ ፈጽሞ ይገደላል ብሎ በእግዚአብሔር ማለ። ንጉሡም ሰሎሞን የዮዳሄን ልጅ በናያስን ላከ፣ እርሱም ወደቀበት ሞተም። ንጉሡም ካህኑን አብያታርን አንተ ዛሬ የሞት ሰው ነበርህ፣ ነገር ግን የአምላክን የእግዚአብሔርን ታቦት በአባቴ በዳዊት ፊት ስለ ተሸከምህ አባቴም የተቀበለውን መከራ ሁሉ አንተ ስለ ተቀበልህ አልገድልህምና በአናቶት ወዳለው ወደ እርሻ ሂድ አለው። በሴሎም በዔሊ ቤት ላይ የተናገረው የእግዚአብሔር ቃል ይፈጸም ዘንድ ሰሎሞን አብያታርን ከእግዚአብሔር ክህነት አወጣው። ለኢዮአብም ወሬ ደረሰለት። ኢዮአብም አቤሴሎምን አልተከተለም ነበር እንጂ አዶንያስን ተከትሎ ነበር። ኢዮአብም ወደ እግዚአብሔር ድንኳን ሸሽቶ የመሠዊያውን ቀንድ ያዘ። ንጉሡም ሰለሞን ኢዮአብ ወደ እግዚአብሔር ድንኳን ሸሽቶ መሠዊያውን እንደያዘ ሰማ። ሰሎሞንም የዮዳሄን ልጅ በነያስን ሂድ ውደቅበት ብሎ አዘዘው። በነያስም ወደ እግዚአብሔር ድንኳን መጥቶ ንጉሡ ውጣ ይልሃል አለው። እርሱም በዚያ እሞታለሁ እንጂ አልወጣም አለ። በነያስም ኢዮአብ የተናገረው ቃል የመለሰልኝም እንዲህ ነው ብሎ ወደ ንጉሥ ወሬ አመጣ። ንጉሡም አለው፣ እንደ ነገረህ አድርግ። ኢዮአብም በከንቱ ያፈሰሰውን ደም ከእኔና ከአባቴ ቤት ታረቅ ዘንድ ገድለህ ቅበረው። አባቴ ዳዊት ሳያውቅ ከእርሱ የሚሻሉትን ሁለቱን ጻድቃን ሰዎች የእስራኤልን ሠራዊት አለቃ የኔርን ልጅ አቤኔርን፣ የይሁዳንም ሠራዊት አለቃ የዮቴርን ልጅ አሜሳይን በሰይፍ ገድሎአልና እግዚአብሔር ደሙን በራሱ ላይ ይመልሰው። ደማቸውም በኢዮአብ ራስና በዘሩ ራስ ላይ ለዘላለም ይመለስ። ለዳዊት ግን ለዘሩና ለቤቱ ለዙፋኑም የእግዚአብሔር ሰላም ለዘላለም ይሁን። የይሁዳም ልጅ በናያስ ወጥቶ ወደቀበት ገደለውም፣ በምድረ በዳም ባለው በቤቱ ተቀበረ። ንጉሡም በእርሱ ፈንታ የዮዳሄን ልጅ በናያስን የሰራዊቱ አለቃ አደረገ፣ በአብያታርም ፈንታ ካህኑን ሳዶቅን አደረገ። ንጉሡም ልኮ ሳሚን አስጠራውና በኢየሩሳሌም ቤት ሠርተህ ተቀመጥ፣ ወዲህና ወዲያም አትውጣ። በወጣህበትም ቀን የቄድሮንንም ፈፋ በተሻገርህበት ቀን ፈጽመህ እንድትሞት እወቅ፣ ደምህ በራስህ ላይ ይሆናል አለው። ሳሚም ንጉሡን ነገሩ መልካም ነው፣ ጌታዬ ንጉሥ እንደተናገረ ተናገረ፣ ባሪያህ እንዲሁ ያደርጋል አለው። ሳሚም በኢየሩሳሌም ብዙ ቀን ተቀመጠ። ከሦስት ዓመትም በኋላ ከሳሚ ባሪያዎች ሁለቱ ወደ ጌት ንጉሥ ወደ ማዕካ ልጅ ወደ አንኩስ ኰበለሉ። ሳሚንም እነሆ ባሪያዎችህ በጌት ናቸው ብለው ነገሩት። ሳሚም ተነሣ፣ አህያውንም ጭኖ ባሪያዎቹን ይሻ ዘንድ ወደ ጌት ወደ አንኩስ ዘንድ ሄደ። ሳሚም ሄዶ ባሪያዎቹን ከጌት አመጣ። ሰለሞንም ሳሚ ከኢየሩሳሌም ወደ ጌት ሄዶ እንደ ተመለሰ ሰማ። ንጉሥም ልኮ ሳሚን አስጠራና ወዲህና ወዲያ ለመሄድ በወጣህ ቀን ፈጽመህ እንድትሞት እወቅ ብዬ አላስማልሁህምን ወይስ አላስመሰከርሁብህምን? አንተም ቃሉ መልካም ነው ሰምቻለሁ፣ አልኸኝ። የእግዚአብሔርን መሐላ እኔስ ያዘዝሁህን ትእዛዝ ስለ ምን አልጠበቅህም? አለው። ንጉሡም ደግሞ ሳሚን፣ አንተ በአባቴ በዳዊት ላይ የሠራኸውን ልብህም ያሰበውን ክፋት ሁሉ ታውቃለህ። እግዚአብሔርም ክፋትህን በራስህ ላይ ይመልሳል። ንጉሡ ሰሎሞን ግን የተባረከ ይሆናል የዳዊትም ዙፋን በእግዚአብሔር ፊት ለዘላለም ይጸናል አለው። ንጉሡም የዮዳ ሄን ልጅ በናያስን አዘዘው። ወጥቶም ወደቀበት፣ ሞተም። መንግሥትም በሰለሞን እጅ ጸና።